አስር ቀናትን በፈጀውና ከጣሊያኗ የፈረንሳይ ድንበርተኛ ከተማ ቮንቲሚል መነሻ በማድረግ በርካታ ስደተኞችና ተገንጠያቂዎች በሚገኙባት የፈረንሳይዋ ካሌ ከተማ ከትላንት በስቲያ የተጠናቀቀው ይኸው የእግር ጉዞ ሰልፍ የፈረንሳይ መንግስትም ሆነ የአውሮፓ መንግስታት የስደተኞችን ህጋዊ መብቶች እንዲሰጡ የተጠየቀበት እንደነበር ስለ ጉዞ ዓላማ ለዲ ደብልዩ የተናገሩት የጉዞ አስተባባሪ ሎበርች ደሜግሮ የተሰኘው ለስደተኞች ሰብአዊ ድጋፍ ካሌ ውስጥ እየሰጠ የሚገኘው መንግስታዊ ያልሆነው ተቋም ተወካይ ማያ ኮንፎቲ ናቸው። ካሌ ስንደርስ ጉዞ በከተማውም ቀጥሎ ነበር። በእርግጥ ነው። በዚያ በካሌ የሚገኙ ስደተኞችና ተገን ጥያቄዎችም ከሰልፈኞች ጋር አብረው ተቀላቅለው የመጨረሻውን ጉዞ አብረው አከናውኗል። በዚህ ወቅትም ከሰልፈኞች ጋር በአንድነት በመሆን የፈረንሳይ መንግስትንም ሆነ የአውሮፓ መንግስታት የስደተኞች ህጋዊ መብቶች እንዲሰጧቸው ጠይቀዋል። እንደምታውቂው በፈረንሳይ ያለው ሁኔታ በጣም ትንሽ ያበደ ነው። በደቡባዊ ፈረንሳይ መንግስት ስደተኞች ወደ ፈረንሳይ እንዳይገቡ ይከላከላል። ስደተኞቹንም በማቆም መልሰው ወደ ጣሊያን አስገድደው ይመልሷቸዋል። በካሌ ያለው ሁኔታም ስንመለከት ደግሞ ፖሊስ ስደተኞች ከፈረንሳይ እንዳይወጡ ይከላል ይከላከላል ። የፖለቲካ ሁኔታው እስካሁንም ያው አልተለወጠም። እኛም አሁንም የምንጠይቀው በአውሮፓ ተገን ለመጠየቅ ለሚፈልጉ ስደተኞች ድንበሮች እንዲከፈቱ ነው። እንዲሁም አብዛኛው በፈለጉት ሀገር ተገን ለመጠየቅ አስቸጋሪ ስለሆነ የደብሊን ህገ ደንብ እንዲወገድ ነው። ይህ መሰሉ ጉዞ ፈረንሳይ ውስጥ ሲካሄድ ለሁለተኛ ጊዜው መሆኑ ሲታወቅ እስካሁን ምን ያህል ተጽዕኖ በመንግስትም ሆነ በሌላው ህብረተሰብ አካል ላይ መፍጠር መቻላቸውንና ከዘንድሮስ ጉዞ ምን እንደሚጠበቅ ለተቋሙ ተወካይ ማያ ላቀረብኩላቸው ጥያቄ በሰጡት ምላሽም እንዲህ መሰሉ ጉዞ የመንግስትን የፖለቲካ አካሄድ ሊያስቀይረውም እንደማይችል እናውቃለን ቢሆንም፣ ሁኔታውን በማጉላት ትኩረት እንዲደረግበት ሊረዳ ይችላል። ያ በጣም ጠቃሚው ነገር ነው። በይበልጥ ደግሞ ስለ ሁኔታው ይበልጥ ዜጎች እንዲያውቁ የሚያደርግ ነው። እኛ ተስፋ የምናደርገው የተለያዩ መንግስት የምንመርጥበት ጊዜ በመምጣቱ በጉዟችን ያነገብነውን መልዕክት እውነትነት እንዲረዱት ያደርጋል። በጉዟችንም የተገናኘናቸው እንደኛ በስደተኞች ጉዳይ ላይ ከሚሰሩት ማህበራት ጋርም የግንኙነት መረቦችንም ዘርግተናል። መኖሪያቸው ፓሪስ ላይ የሆኑትና በማስተማር ተግባር ላይ ተሰማርተው የሚገኙት ፈረንሳዊቷ ማሬን ለሩዋ የዚህ ጉዞ ዓላማ እንዲሳካ በበጎ ፈቃደኝነት ሌሎቹን በማስተባበር ሲሰሩ መቆየታቸውን ገልጸውልኛል። የስደተኞችን ጉዳይ ከአውሮፓ ምርጫ በፊት እንዲነሳ ማድረግ አስፈላጊው ነው። ምክንያቱም እኛ መንግስት ከሚያደርገው ነገር በተለየ መልኩ ለማድረግ ነው። ምክንያቱም እነሱ ይህ እንደ ወረራ አድርገው ነው ብዙ የሚያወሩት ይመስለኛል። ፈረንሳይ ያለ ክብር እነሱን የምትቀበላቸው አይደለም። welcome them with dignity ሮያ ሲቶያን የተሰኘው ማህበር ባለፉት ሶስትና ሁለት ዓመታት ውስጥ በሺዎች የሚቆጠሩ ስደተኞችን በመቀበልና በማስተናገድ ሰብዓዊ ድጋፍ አድርጓል። ይህ ተግባራቸው በመንግስት የተወደደ አልነበረም። የማህበሩም በርካታ በጎ ፈቃደኞች ለእስርና ለከፍተኛ የገንዘብ ቅጣት ከዚህ በፊት ተዳርገዋል። ለስደተኞች ሰብዓዊ እርዳታ ድጋፍ ከማድረግ ግን የሚያግደን የለም የሚሉት የማ በሩ አባል ሲሲል ቡዙኔ ናቸው። በዙ የበጎ ተግባራቸው እንደሚቀጥሉበትም ተናግረዋል። ለዲ ደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩነ ነኝ ከፈረንሳይ ፓሪስ።